ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ፣ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በሰኔ አምስቱ ውጊያ ኤርትራ 18 ወታደሮች እንደሞቱባት ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። አብ ናይ ትማሊ ሰንበት ሰንደቅ ሕድሪ ሰማዕታቶም ሓፍ አቢሎም ትላንት እሁድ የሰማዕታትን የአደራ ሰንደቅ ዓላማ ከፍ አድርገው የአስተማሪዎቻቸውን ፈለድ ለተከተሉ 18 መሥዋዕትነት የከፈሉ ጀግኖቻችን ኩራት ይሰማችሁ፣ በክብርም ይታወሱ። የኤርትራ የሰማዕታት ቀን ሲታሰብ ፕሬዚዳንቱ ባደረጉት ንግግር የሀገራቸው ሉዓላዊነት ላይ ጥቃት ተሰንዝሯል ብለዋል። በሌላ በኩል ዩናይትድ ስቴትስ ከኢትዮጵያ ጋር የሚዋሰኑ ድንበር ግጭቶችን ጥቅስ ትቆሰቁሳለች ስትል ኤርትራ ያወጣችው መግለጫ እውነታ የለውም ስትል ዋሽንግተን አስታውቃለች። ዩናይትድ ስቴትስ በሁለቱም ሀገሮች መዲናዎች ባሉን ወኪሎችም ሆነ በኒውዮርክ በተባበሩት መንግሥታት ድርጅት መልእክተኞቻችን ኢትዮጵያና ኤርትራ በትዕግሥት ነገሮች እንዳይባባሱ እንዲሰሩ ጥሪ አቅርባለች። በዚህ ዙሪያ በተባበሩት መንግስታት ድርጅት የኤርትራን አምባሳደር ግርማ አስምሮ ምን አነጋግረናል። ዝርዝሩ ከዜናው ቀጥሎ ይቀርባል። በኢትዮጵያ በኤልኞ ምክንያት ተከስቶ የነበረው ድርቅ ማብቃቱን ብሔራዊ የሜትሮሎጂ አገልግሎት አስታውቋል። በዛሬው ዕለት የዓለም የስደተኞች ቀን ሲከበር፣ ባለፈው ዓመት ከመኖሪያ ቀያቸው የተፈናቀሉ ሰዎች ብዛት ከምንጊዜውም የላቀ መሆኑ ተገልጿል። ዝርዝሩን ይዘናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ስድስት ነጥብ ሶስት ሚሊዮን የዓለም ህዝብ ከቤት ንብረቱ መፈናቀሉን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ሪፖርት አመለከተ ከዚህ ውስጥ አስር በመቶ ያህሉ የተፈናቀሉት ባለፈው አመት መሆኑም ታውቋል ከዚህ ውስጥ ግማሾቹ ደግሞ ህጻናት መሆናቸው በሪፖርቱ ተጠቅሷል የተባበሩት መንግስታት ስደተኞች ጉዳይ ሀላፊ ፊሊፖ ግራንዴ በሰጡት ቃል እነዚህ ብዛት ያላቸው ተፈናቃዮች ለአውሮፓና ለሌሎችን ባለጸጋ ሀገሮች ጠቃሚ መልእክት እያስተላለፉ ናቸው ብለዋል ችግሮችን ካላቃለላችሁ ችግር ውስጥ ትገባላችሁ ወይም ችግር ይከተላችኋል ነው መልእክቱ ሀይለኛ መልእክት ነው ያሉት ሀላፊው ከባድ መልእክት ነው። ሀብታም ሀገሮች እስከ ዛሬ መፍትሄ ያለመፈለጋቸውን በራሱ ከባድ ነው። የአሁኑ ግን የቅስቀሳ ደወል ነው ሲሉ አክለዋል። ከጠቅላላው የዓለማችን ስደተኞች ወደ አስር ሚሊዮን የሚጠጋውን ቁጥር የሚይዙት ሶሪያውያን ሲሆኑ ከዚህ ውስጥ ሶስት ሚሊዮኑ ወደ ጎረቤት ሀገሮች ተሰደው ቀሪዎቹ እዚያው ሀገር ውስጥ የተፈናቀሉ መሆናቸው ታውቋል። ያሰርኳቸው ሁለቱን አሜሪካውያን ስለመፍታት የምደራደረው የቀድሞ ታጋችና ሚስዮናዊ ኬንዝባህ የሚያሰይሙትን አጸያፊ ቃላት መጠቀም ሲያቆሙ ብቻ ነው ስትል ሰሜን ኮሪያ አስታወቀች። በ የጀመሩትን የስም ማጥፊያ ቃላት መጠቀም ከቀጠሉ በወንጀል የታሰሩት አሜሪካውያን የሚያገኙት ቅጣት አሳዛኝና ዳግመኛ እግራቸውን ወደ ሀገራቸው እንዳያነሱ የሚያደርጋቸው ይሆናል ሲል የሰሜን ኮሪያው መንግስታዊ ራዲዮ ዘግቧል። የአልሸባብ አጋር እንደሆኑ የሚጠረጠሩ አማጻውያን ሰሜን ምስራቅ ኬንያ ውስጥ በአንድ ወታደሮች ኮንቮይ ላይ በከፈቱት ጥቃት አምስት የፖሊስ መኮንኖች መሞታቸው ታውቋል። ፖሊስ ሶማሊያ ድንበር አቅራቢያ ኤልዋክ ከተማ አካባቢ ለሚገኝ አውቶብስ ከለላና ጥበቃ እየሰጡ እንደነበረም ታውቋል። የማንዲራ ቀበሌ ገዢ አሊ ሮባ በትዊተር ገጻቸው ላይ ዲም ውስጥ ዛሬ ማለዳ የደረሰውን የአልሸባብ አማጽያን ጥቃት በጽኑ እንደሚያወግዙ አስፍረዋል። በጋራ ድንበራችን ዙሪያ የውጤታማ አስተዳደር መኖር ሽብርተኝነትን ለመቋቋም ሰላማዊና ጠንካራ የጋራ ግንኙነቶችን ለመመስረት ወሳኝነት አለው ስትል ፓኪስታን አስታወቀች። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስስ ስ ቱገር የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሰኔ አምስት ቀን በጾነራ ግንባር ከኢትዮጵያ ጋር በተካሄደው ከባድ ውጊያ በኤርትራ በኩል አስራ ስምንት ወታደሮች እንደሞቱ ገለጹ። ፕሬዝዳንቱ በኢትዮጵያ በኩል ተገደሉ ስለተባሉት ወታደሮች ቁጥር የተናገሩት ባይኖርም ባለፈው ሳምንት የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ ከሁለት መቶ በላይ የኢትዮጵያ ወታደሮች መገደላቸውንና ከሶስት መቶ በላይ ደግሞ መቁሰላቸውን ይፋ አድርጎ ነበር። በሌላ በኩል ዩናይትድ ስቴትስ ከኢትዮጵያ ጋር የሚ የተከናወኑ የድንበር ግጭቶችን ትቆሰቁሳለች ስትል ኤርትራ ያወጣችው መግለጫ እውነታ የለውም ስትል ዋሽንግተን አስታውቃለች። ኤርትራ በበኩሏ ማስረጃ አለኝ በቅርቡ ይፋ አድርጋለሁ ብላለች። የሰሞኑን የኢትዮጵያና ኤርትራ ዩናይትድ ስቴትስን ሁኔታ የተከታተለው ሄኖክ ሰማግዜር በቀጣዩ ዘገባ ይዳስሰዋል። በዛሬው ዕለት የኤርትራ የሰማዕታት ቀን ሲከበር ፕሬዚዳንት ኢሳያስ አፈወርቂ ባደረጉት ንግግር ሰኔ አምስት ቀን በኢትዮጵያና ኤርትራ ድንበር በተካሄደው ውጊያ አስራ ስምንት ወታደሮች በመሞታቸው ቀኑን ከበድ ያደርገዋል ብለዋል። በዚህ አጋጣሚ መብፅዓናን እናጽነትን ሰማዕታትናን አሐዲስና ናሐየልና በዚህ አጋጣሚ የሰማዕታትን ቃልና ነጻነት አድሰን በማጠናከር ትላንት እሁድ የሰማዕታትን የአደራ ሰንደቅ ዓላማ ከፍ አድርገው የአስተማሪዎቻቸውን ፈለግ ለተከተሉ 18 መሥዋዕትነት የከፈሉ ጀግኖቻችን ኩራት ይሰማችሁ፣ በክብርም ይታወሱ። በጾረና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ውጊያ ከ200 በላይ የኢትዮጵያ ወታደሮችን ገድያለሁ፣ ሌሎች ከሶስት መቶ በላይ የሚሆኑን አቁስያለሁ ስትል የኤርትራ ባለፈው ሐሙስ ማስታወቋ ይታወሳል። የኤርትራ መንግስት ሐሙስ እለት ባወጣው መግለጫ የሰጠው አሀዝ በነጻ ምንጭ የተረጋገጠ አይደለም። የኢትዮጵያ መንግስት ባለስልጣናት እኛ እያነባን ስላልሆነ ቁጥሩን መግለጽ አያስፈልገንም ሲሉ ከኤርትራ በኩል የተሰጠው መግለጫ ተአማኒነት እንደሌለው ማስረዳታቸው ይታወሳል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም በኤርትራ በኩል ማስረጃ አለ ወይ በሚል ላቀረብንላቸው ጥያቄ የሚከተለውን መልስ ሰጥተዋል። ማስረጃችን እኮ እኛ እኮ እዛ ጦር ሜዳው ላይ ነበር በአብዛኛውን እኛ እኮ ደግሞ ጦርነትን ከዚህ በፊት ዛሬ አይደለም። ጦርነትን የጦርነት አስከፊ ገጽታዎች የሰው ሕይወት ይጠፋል በከንቱ፣ ንብረት ይወድማል በከንቱ፣ ገንዘብ ይጠፋል በከንቱ። ስለዚህ ዓለም ኪሳራውን እንዲያቀፉ የነገርነው ነው እንጂ ለፉከራ ብለን የምንነግረው ቃል አይደለም። ስለዚህ ከዚህ በፊት እንዴት እንደምንቆጥር እንዴት እንደምናየው የጦርነት ልምድ ስላለን ከዛ የተነሳ ነው እንጂ ለፉከራ የተደረገ አሀዝ አይደለም። ልምዱ እንዳለ ሆኖ ግን ማስረጃ እንግዲህ ፎቶግራፎች፣ ቪዲዮ እስካሁን የወጡ አልተመለከትንም እና ብዙ ጊዜ ብዙ ጊዜ ይወጣል አይወጣም ይችላል። ብዙ ሀገሮች እኮ አንዳንዴም እኮ አናንተ ስንት በሲሪያ ውስጥ እንደዚህ ሆነ፣ በአልሸባብ ይሄንን ያክል ተገደለ፣ በኢራቅ ውስጥ ይሄን ተገደለ፣ የተወሰኑ ቁጥሮች እኮ ናቸው የሚወጡት እንጂ በሙሉ ስዕል ጋዜጠኛው ያገኘዋልና ያወጣዋል የሚል እኔ አይቼም ሰምቼም አላቅም። የሆስፒታል ምንጮችን እንመለከታለን፣ የተለያዩ መረጃዎችን እናጠናቅራለን፣ ፎቶግራፎችና ቪዲዮዎችን እንመለከታለን። በዛ መልኩ ነው የሚወጣውና እኔ እኔም ዜናዎች ያለ ኑም ቢቢሲውን ሁሉን እከታተላለሁ ይሄ የምትለውን ሙሉ ተጨባጭ ማስረጃ የሚያወጣ ጋዜጣ ወይም መግለጫዎች አይቼም ሰምቼም አላቅም። ፓርሻል ያወጣሉ አይነት ይሰጡሃል ጀኔራል ስቴትሜንቶችን ያረጋሉ በእናንተ በኩል ግን ፍላጎቶ አለ ወይ መረጃው አላችሁ ፎቶግራፍ ይህንን እንግዲህ ጠይቃለሁ ካገኘሁ ደግሞ ሰጥሃለሁ በጣም ነው የምናመሰግነው ይህንን አስመልክቶ የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ ጥቅስ እያፈገፈገ ያለ ሰራዊት፣ የተበተነ ጦር ሸሽቶ የሄደው የጦር አውድማ ላይ ያለውን ሁኔታ ሊረዳ የሚችልበት መንገድ የለም ብለዋል። እዚህ ላይ የእርስዎ ምላሽ ልውሰድ። ሸሽቶ የሄደው እሱ ስለሆነ ለዚህ ነው ተጨባጭ ማስረጃም ያልሰጠህ። የኤርትራ መንግስት ባለፈው ሳምንት ማብቂያ ባወጣው መግለጫ ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ወግና የድንበር ግጭቶችን ጥቅስ ትቆሰቁሳለች ስትል ያወጣችው መግለጫ እውነታ የለውም ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ዝርዝር መረጃዎችና ማረጋገጫዎችን ሳያቀርብ የኤርትራ የውጭ ጉዳይ ሚኒስትር ያወጣው መግለጫ ባለፈው እሁድ በሁለቱ ሀገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች ዩናይትድ ስቴትስ ጥቅስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ከዝግጅት ክፍላችን ለቀረበው ጥያቄ በሰጡት መልስ ዩናይትድ ስቴትስ በሁለቱም ሀገሮች መዲናዎች ባሉን ወኪሎችም ሆነ በኒውዮርክ በተባበሩት መንግስታት ድርጅት መልእክተኞቻችን ኢትዮጵያና ኤርትራ በትዕግስት ነገሮች እንዳይባባሱ እንዲሰሩ ጥሪ አቅርባለች። ባለፈው ሳምንት የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን በኤርትራ ላይ ባቀረበው ዘገባ እንደተመለከተው የመንግስታቱ ድርጅትና የዓለም አቀፉ ማኅበረሰብ እንደ አውሮፓውያን ዘመን አቆጣጠር በ2002 በኤርትራና ኢትዮጵያ የድንበር ኮሚሽን የተላለፈው ውሳኔ እንዲተገበር ይጠይቃል። እኛም ድንበሩ የሚካለልበት መንገድ እንዲፈለግ ለኢትዮጵያም ለኤርትራም ቃላቸውን እንዲያከብሩ ጥሪ እናቀርባለን። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም አርብ ዕለት ለአሜሪካ ድምፅ ሬዲዮ በሰጡት ቃል ዩናይትድ ስቴትስ ኢትዮጵያን በመጠቀም የድንበር ግጭቶችን ትቆሰቆሳለች በሚል የወጣውና በእሁድ ጥቃት በሁለቱ ሀገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች ደግሞ ዩናይትድ ስቴትስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ሲል የወጣውን ሪፖርት ለዝግጅት ክፍላችን እንዲህ አብራርተዋል። በዚህ በሰሞኑ አይደለም እኮ ዩናይት ስቴትስ እዚህ ግጭቱት ከገባች ረጅም ጊዜ አርጓል። ኢትዮጵያን ስትራቴጂክ ጓደኛ ብላ ጠርታ ማንኛውንም እርዳታ የኢኮኖሚ ይሁን የእህሉንም ይሁን የወታደራዊ ተጋገዙን ይሁን እየሰጠች ነው። ምክንያቱም ኢትዮጵያ አሜሪካንን ደግሞ እያገለገለቻት ነው። ወደ ደቡብ ሱዳንም የተላከችው በአሜሪካ ኢንስትራክሽን ነው ወደ ሶማሊያ የገባቸው አሜሪካ ትእዛዝ ነው። ስለዚህ ይሄን ሁሉ እንደ አገልጋይ አድርገው ስለቆጠሩ ኢትዮጵያ ጋር ወግ ነው፣ ኤርትራን ለማዳከም መስራት ከጀመሩ አሁን አይደለም። እራሱ የድንበሩ ጉዳይ የተነሳው በፊትም በአሜሪካ ግፊት ነው። እሱ ብቻ አይደለም፣ እስካሁን ድረስ ሊተገበር ያልቻለው ኢትዮጵያ የማትወጣበት ምክንያት አሜሪካንን በመያዟ ነው። ይሄ ደግሞ እኛ የምንለው ዝም ብሎ ከአንጎላችን የምንለው ሳይሆን ዊኪሊክስ ላይ በሙሉ ወጥቷል፣ በግልጽ ተሰፍሮ ሳንክሽኑንም ራሱ እንዴት እናስገባላችሁ እንዴት ይሻላችኋል፣ ምን ብንል ይሻላል ተብለው ተመካክረው የተደረገ ጉዳይ ስለሆነ ጉዳዩን የኤርትራና የኢትዮጵያን የያዙት አሜሪካ ናቸው። ዋሽንግተን የተጠቀማችሁት ቃል ኢንስቲጌሽን የሚል ነው። መጠንሰስ፣ መግፋት፣ መጀመር የሚል ትርጉም ያለው ነው። በተለይ የእሁዱን ጥቃት አስመልክቶ በቀጥታ ነው የሚገልጸው። ምን ለማለት ነው? በቀጥታ እኮ ይሄኛውን ለብቻው ማየት የለብህም ነው እኔ እኮ የምለው ይሄ ሁሉ የሚደረገው እስከ ዛሬ ድረስ ለአስራ አራት አመት አስራ አምስት አመት ኢትዮጵያና ኤርትራ የሚካሄደው ግጭት የአካባቢውን ቀይ ባህርን ለመቆጣጠር ከሚደረገው የአሜሪካ ስትራቴጂ የመነጨ ነው። ኤርትራ ስለ ብዙ ከነሱ ጋር ስለ ጣል ተባበረች፣ ኢትዮጵያ የእኛ ተባባሪ ነች። በኢትዮጵያ ርገን ቀይ ባህርን እንቆጣጠራለን፣ ቀይ ባህርን እንይዛለን ብለው ያሰቡት ነው። በዚህ ላይ ብቻ ሳይሆን ኤርትራ በጣም ሀብታም ነች፣ በተለያዩ የማዕድን ሀብቶች አሉ። ይህንን ለመቆጣጠር ነው። በዛ ላይ የኤርትራ መንግስት ነጻ አስተሳሰብ ያለው አስተሳሰብ ነው። ይሄ ነገር እቺ ባቄላ ካደረች አትቆረጥምም አይነት ነው። ሁለተኛውን የዚሁ መግለጫ አረፍተ ነገር ብንመለከት በአንድ ላይ ያለ ነው። በድንበሩ ዙሪያ የጦር መሳሪያ እንቅስቃሴን በማገዝም ዋሽንግተንን ኤርትራ ትከሳለች። ዝርዝር መረጃ አላቸው በዝርዝር መረጃ አለን። እንደ መግለጫው እንደሚለውም በአስፈላጊ ጊዜ በዝርዝር እናወጣዋለን ተብሏል። ይሄ እኮ አሁንም ያልነው አይደለም። በሙሉ በግልጽ ማንኛውንም እርዳታ ለኢትዮጵያ ሊሰጧት እንደሆኑ ኦባማም አዲስ አበባ ሄዶ ባረገው ተናግሮታል። ዋይት ሀውስም ከዚህ በፊት ጠቅላይ ሚኒስትር ኃይለ ማርያም እና ኦባማ ባደረጉት ስብሰባ ላይም እንዲሁ አይነት ተገልጿል። ስለዚህ ይሄ አዲስ ነገር አይደለም ያል ነው እኛ አሁን ሚስጥሩን እያወጣ ነው እና አለም እንዲያውቀው የኢትዮጵያ ሕዝብም ይወቀው የኤርትራ ሕዝብም ይወቀው ብለን በግልጽ እየነገርን ነው። በየጊዜውም መግለጫችን ይወጣል ማለት ነው። እንግዲህ ከበድ ያለ ወቀሳ ነው ያቀረባችሁት። ይህንን አስመልክቶ ደግሞ እንግዲህ በመረጃ መታገዝ አለበት። እንደዚህ አይነት መረጃ በሚወጣ ጊዜ ከአንድ ሀገር መንግስት ከአንድ ወገን በሚወጣ ጊዜ ምን መረጃ አላችሁ? ወደፊት እንገልጻለን ከማለት ነው። እንገልጻለን ብለሃል። መረጃውን አሁን ከገለጽኩልህ ወደፊት እንገልጻለን ማለት ነው በአማርኛ ወደፊት እንገልጻለን ማለት ነው። አሁን ከገለጽኩልህ እኮ አልገለጽኩልህም ማለት ነው። አሁን ግን ለማለት እንገልጻለን ነው አማርኛው የሚለው ለዓለም አቀፉ ማህበረሰብ። እሱማ በመግለጫው ላይ በግልጽ ተቀምጧል። ለዓለም አቀፉ ማህበረሰብ ለሌሎችም እንደዚሁ። እንግዲህ አንድ መግለጫ በሚወጣ ጊዜ ከአንድ ሀገር በመረጃ የተደገፈ መሆን አለበት መረጃ አላቸው ወይ ልክ ነን በመረጃ አለን በመረጃ የተደገፈ ነው ጊዜውን ጠብቀን ደግሞ እናወጣዋለን እኛንን የያዝነው መረጃውን በመረጃችንን ደግሞ እናወጣለን ብለን ገልጸናሉ የታለ በኋላ ሊሉን ይችላሉ ማንም ሰው ዛሬ ግን የታለ ሊለኛ አይችልም የተባበሩት መንግስታት ድርጅት ዋና ጸሀፊ ባንኪ ሙን የሰጡትን መግለጫ አስመልክቶ ደግሞ በዛሬውም ዕለት የወጣ መግለጫ አለ ከዚህ በፊትም የተነጋገርንበት ጉዳይ ነው። በጣም ባጭሩ የኤርትራ አቋም ምንድን ነው? ወንጀል የፈጸመውና ወንጀል የተፈጸመበትን አንድ ላይ አርገህ ሁለትህም ትዕግስት አርግ የሚል አባባል ትክክል አይደለም ነው። አጠር ባለ ማድረጉ ምን እንለው ያለ ነው። በጣም ነው የማመሰግነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለሰጡ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። All right, everybody out there, this is Gabina VOA. Gabina VOA. ወደ ሌላ ዘገባ ስናልፍ በኢትዮጵያ በኤልኒኖ ምክንያት ተከስቶ የነበረው ድርቅ ማብቃቱን ብሔራዊ የሜትሮሎጂ አገልግሎት አስታወቀ። አገልግሎቱ የዘንድሮውን ክረምት የአየር ጠባይ አዝማሚያን አስመልክቶ ያወጣው ትንበያ ይህንኑ አመልክቷል። የሜትሮሎጂ አገልግሎቱ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ የላኒና መከሰት እድል ቢኖርም ኤልኒኖ ግን አብቅቷል ሲሉ አስታውቋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው አቶ ዱላ ሻንቆን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ልክ የዛሬ ዓመት ብሔራዊ የሜቴሮሎጂ ኤጀንሲ የሰጠው ትንበያ ኤልኒኖ መከሰቱን፣ ድርቅ መግባቱን ያረጋገጠ ነበር። እነሆ እስካሁንም ሚሊዮኖች የእርዳታ ጥገኛ ሆነው ቆይተዋል። የዘንድሮው ትንበያ ግን አዎንታይ ጎኑ የሚያመዝን ካምናውም ተቃራኒ የሆነ ነው። የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑን የሚያብራሩት ዘንድሮ በጣም ጥሩ ዜና ይዘናል አምናም አስቀድመን የዝናብ እጥረት በክረምቱ ላይ በአብዛኛው ቦታው ላይ እንደሚከሰት ተናግረን ነበረ። ምክንያቱም ኤልኒኖ ጋር ተያይዞ ማለት ነው። የዘንድሮ ግን ከዛ የተለየ ነው። የዘንድሮ ግን በአብዛኛው የሀገራችን አካባቢዎች መደበኛና መደበኛ እንደሚሆን ነው ማለት ነው። መደበኛና ከመደበኛ በላይ ያሉ እንደሚሆን ማለት ነው። ከመደበኛና መደበኛ በላይ እንደሚሆን ነው ማለት ነው። ዝናቡ የማግኘት እድል አለው ማለት ነው። ስለዚህ አቶ ዱላ እዚህ ላይ ለአድማጮች እንዲገባ ለማድረግ የኢትዮጵያ የክረምት ዝናብ ሁኔታ በአብዛኛዎቹ አካባቢዎች ወደ ቀደመው ሁኔታ ተመለሰ፣ ድርቁ አበቃ ማለት ይቻላል። ዘንድሮ አበቅቷል ማለት ነው። ዘንድሮ ድርቅ በዚህ በክረምት ውስጥ አይኖርም እና ድርቁ ያበቃበት ነው። ኤልኒኖው ያበቃበት እና ወደ መደበኛው እየተመለሰ እንዳለ ማለት ነው። ያለው የባህር ወለል ሙቀትም ወደ መደበኛው እየተመለሰ እንዳለ ነው ማለት ነው። ቀስ በቀስ ወደ ከመደበኛ በታች እንደሚወርድ ነው ማለት። ስለዚህ የሙቀቱ የባህሩ ሙቀት እየቀነሰ መጥተዋል ማለት። ይሄ ማለት ኤልኒኖ ማለት የባህሩ ወለል መሞቅ ስለሆነ ለማለት ነው፣ መሞቅ ስለሆነ የኤልኒኖ መሞቅ የለም ማለት ነው። ኤልኒኖ እንዲከሰት የሚያደርገው የባህር ወለል ሙቀት ማለት ነው ከመደበኛ በላይ ሲሆን ማለት ነው። በዛን ጊዜ ይሄ ነበረ። አሁን ዘንድሮ ግን ይሄ ነገር የለም። ስለዚህ ትንበያውን መቼ ነው እናንተ አሁን ይፋ ያደርጋችሁት? አቶ ዱላ፣ ባለፈው ዓመትም አስቀድመን በአብዛኛዎቹ የሀገሪቱ አካባቢዎች በኤልኒኖ ምክንያት የዝናብ እጥረት እንደሚኖር ይፋ አርገን ነበር ወይም ተንበየን ነበር ብለዋል። ይሄኛውንስ አሁን ጥሩ ዜና ያላችሁትንስ መቼ ነው ያሰራጫችሁ? ተሰራጭተዋል። እንደተለመደው እኛ ፎርካስት የምንሰጠው ትንበያ የምንሰጠው ከግንቦት መጨረሻ ጀምሮ ነው። አምናም እንደዛ በግንቦት ነው ማለት፣ ኦልሬዲ በግንቦት ነው ሰጠነው እኛ ግንቦት ወደ ሀያ አካባቢ ነው ሰጠነው ማለት ነው። ስለዚህ ግንቦት ላይ ቆምን የአራቱን ወር የሚቀጥሉትን አራት ወር የሰኔ የሐምሌና፣ የነሐሴ የመስከረም ሰትናል ማለት ነው። ስለዚህ ይሄ የሚያሳየን አሁን በሚቀጥሉት ወራት ከመደበኛና መደበኛ በላይ የማግኘት እድሉ የሰፋ ነው ማለት ነው። አገራችን ላይ ዝናብ የማግኘት አንዳንድ መረጃዎች ግን ደግሞ እየወጡ ያሉ፣ አቶ ዶላ ወደ ላሊና የተቀየረበት ሁኔታ አለ። ኤልኒኖ በአንዳንድ አካባቢዎች ይችላሉ። እነዚህ የተሳሳቱ ናቸው። በአሁኑ ጊዜ ላሊና አልተቀሰተን ላሊና ምንድን ነው? ከሚለው የጀምሩ ልል አድማጮች በጣም ጥሩ። ላኒና የሚባለው የባህር ሙቀት ከመደበኛ በታች ሲቀንስ ማለት ነው። ድሮ ከምንጠብቀው በታች ሲሆን ማለት ነው። ያ ነገር በአሁኑ ጊዜ አልተከሰተም ማለት ነው። ግን ወደፊት ይከሰታል ተብሎ ነው የሚታሰበው ማለት ነው። አሁን ግን በአሁኑ ጊዜ ወደ መደበኛ አካባቢ ያለ እውነታ ነው ማለት ነው። ወደፊት ሲሆንና አይደለም ወደ መደበኛ አካባቢ ነው ያለው ማለት ነው። አሁን ኤልኒኖም አይደለም ላሊና አይደለም ብለውኛል። ወደፊት ግን ላሊና ሊከሰት ይችላል። መቼ ማለት ነው ወደፊት ሲባል እንግዲህ በዚህ በመካከለኛው ሐምሌ፣ ነሐሴ አካባቢ ያለ ሊከሰት ይችላል። ምክንያቱም የምንለካው አሁን እየተካተል ነው። ምክንያቱም ከመደበኛ በታች ሆነ የምንለው ፖይንት ፋይቭ ነጥብ አምስት በታች መውረድ አለበት ማለት ነው። የባህር ወለሉ ሙቀት ነው። የባህር ወለሉ ሙቀት ነጥብ አምስት ወደታች መውረድ ያለበት ነው። ከነጥብ አምስት በላይ ከሆነ ኤልኒኖ ነው ማለት ነው። በላይ ከሆነ ከእሱ በታች ከነጥብ አምስት በታች ከሆነ ደግሞ ኤ ላኒና ነው የምንለው ላኒና። አሁን ላኒና ውስጥ አልገባንም ማለት ነው። እዚህ ላይ ግልጽ ለማድረግ አሁንም፣ አቶ ዱላ፣ አሁንም የክረምቱ ሁኔታ ወደ ቀደመው ተመልሷል ብትሉም ስጋቶች ግን አሉ ማለት ነው። ላሊና ከተከሰተ ወደ ቀደመው ሁኔታ አልተመለሰም፣ ወደ ነበረበት ሁኔታ አልተመለሰም ማለት ነው። አይ እሱን ሁሉ ኮንስትደር እሱን ሁሉ እንትኑ ጥያቄ ውስጥ አስገብተን ነው ሰራ ነው ማለት ነው፣ ግምት ውስጥ አስገብተን ነው ማለት ነው። ስለዚህ አሁን ወደ ሰባ ፐርሰንት ላሊና የመሆኑን እድል አለ ማለት ነው። ስለዚህ ሁሉ ሀሳብ ውስጥ ስለገባን ላሊናንም ኮንስትደር አድርገን ነን ኢፒሶዶም፣ ምንም አይነት በኢትዮጵያ ላይ ዝናብ መመጠን ላይ የመቀነስ ሁነታ አያሳዩም። ማለት ሁለቱም ላኔና ቢሆን መደበኛ ቢሆን ጥሩ ነው የሚሆን ሁነታ አለ ማለት ነው። ስለዚህ ሁለቱም ኮንሲደር አድርገን ስለሰጠ ነው በጣም ጥሩ የመሆን ሁነታ አለው ማለት ነው። ይሄንን ሁሉ ኮንሲደር አድርገን ማለት ነው። ላኔና ቢሆንም ምንም አይነት የዝናብ ሁነታ መጨመር ነው እንጂ የመቀነስ ሁነታ አያሳይም። መደበኛም ቢሆንም ማለት የኤልኒኖም የላኔና ኮንዲሽንም ባይኖርም ጥሩ ማለት ነው ነው ማለት ነው። ስለዚህ አሁን ከዜሮ ፖንት ፋይቭ በታች አልወደደም ላሊና የማለት ዛሬ ዛሬ ዛሬ ሆነን ላሊና ነው የሚል ነው ነገር የለም። ን ግን ይመጣል። ስለዚህ ላሊና የመከሰት እድሉ ሰባ ከመቶ ነው እንግዲህ ከግማሽ በላይ ነው የመሆን እድሉ ያመዝናል። እንደዛም ቢሆን ላሊና ቢከሰት እንኳን የዝናብ እጥረት አያመጣም፣ መብዛት ነው የሚያመጣው እያሉኝ ነው። ግን ይህንኑ መብዛትን ተከትሎ ጎርፍ ሊከተል ይችላል የሚሉ ስጋቶች እንዳሉ እንዲያውም በመንግሥት በኩል ዝግጅቶች ሁሉ እየተደረጉ እንደሆነ የውሃ መስኖና ኤሌክትሪሲቲ ወይም ኤሌክትሪክ ኃይል ሚኒስትሩ አቶ ሞቱማ መቃሳ ትናንት ሲናገሩ ነበር። ለምሳሌ ጎርፍን በተመለከተ ዝግጅት እየተደረገ ነው የሚል እነዚህ ነገሮች የላሊናን ስጋት ለማስወገድ ነው ማለት ነው። እንግዲህ ምንድነው ትንበያ ያደረግ ነው ከመደበኛና መደበኛ በላይ እንደሚሆን አረጋግጠናል ማለት ነው። ማለት እንደሚያገኝ አስቀምጠናል ማለት ነው። ይህ ነገር ደግሞ ምንድነው ከመደበኛ በላይ ይሆናል ማለት ጎርፍን ሊያስከትል ይችላል ማለት ነው። ጎርፍን የሚያስከትል እውነታ ስላለ፣ ይህም በአካባቢው ጥንቃቄ መድረግ አለበት የምለ ነገር አቋም ተወስዷል ማለት ነው። ባለፈው የበልግ ወቅትም የተሻለ ዝናብ እንደነበር ተመልክቷል። ይሄው ዝናብ ከምርት አንጻር የነበረውን አስተዋጽኦ የሚገመግም ጥናትም በመንግስትና በአጋሮቹ እየተካሄደ ይገኛል። የተሻለ ምርት ከተገኘ አሁን ካሉት አስ ሁለት ሚሊዮን እርዳታ ፈላጊዎች አንድ አስረኛው ራሳቸውን እንደሚችሉ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።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 አሁን ደግሞ ሙዚቃ እንጋብዛቸው። የጋቢና ቪኤ ዲጄ ዲጄ ፋትሱዝ ይገኛል። ዲጄ ምን? ዛሬ እንግዲህ የዓለም የስደተኞች ቀን ነው። ልክ ነው። ስለዚህ የሴራሊዮን ሬፊጂ ኦል ስታርስ ይባላሉ። ስደተኞች ናቸው። ከሀገራቸው ከሴራሊዮን ተሰደው ወደ ጊኒ ሄደው ይህንን ባንድ አቋቁመው ከዛ በጣም ትልቅ ደረጃ የደረሱ ሙዚቀኞች ናቸው። ከእነሱ ውስጥ ኮልድ ዋተር የተሰኘው ሙዚቃ እንጋብዛቸው። ስ እናመሰግናል። We are the Sierra Leone's refugee all-stars band and the song we're going to play for you is Cold Water. And you are watching the Mahogany sessions. Go. Give me cold water. nafo uh, gimi korowata gimi korowata gimi korowata gimi lili lili korowata cool a ah, korowata cool gimi lili lili korowata cool bobe a gim, korowata gim, gim, gim, cool gimi lili lili korowata cool a ah, korowata cool gimi lili lili korowata bobe a korowata imanimbo bade yibo agenda. imanimbo bade yibo agenda. ሬፊጂ ሶል ስታርን አርብ ዕለት ከጋቢና ቪኦኤ ጋቢና ሙዚቃ ጋር ታገኛላችሁ። አሁን ወደ ተከታዩ ዘገባ ስናልፍ የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን በዛሬ ዕለት ታስቦ የዋለውን የዓለም የስደተኞች ቀን ምክንያት በማድረግ ባወጣው አዲስ ሪፖርት ባለፈው አመት ከመኖሪያ ቤታቸው የተፈናቀሉ ሰዎች ብዛት ጊዜውም የላቀ መሆኑን ገልጿል። ግጭትና የፖለቲካ አለመረጋጋት ለመፈናቀላቸው ዋና ምክንያት እንደሆነ ያብራራውን ሪፖርት ሊሳሽ ላይን ከጄኔቫ አድርሳናለች። ጽዮን ግርማ ይዛለች ዝርዝሩ ባለፈው የአውሮፓውያኑ 2015 ዓ.ም ብቻ ከቤት ንብረታቸው በግዴታ የተፈናቀሉ ሰዎች ቁጥር 65.3 ሚሊዮን እንደሚደርስ በሪፖርቱ የገለጸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በዚህ ዓመት ደግሞ ይህ ቁጥር በአምስት ሚሊዮን መጨመሩን ያስረዳል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከፍተኛ ኮሚሽነርና የስደተኞች ጉዳይ ኃላፊ ፍሌፖ ግራንዲ ከ113 ሰው ውስጥ አንዱ ወይ አገር ውስጥ እያለ ተፈናቅሏል ም ስደተኛ ሆኗል ይላሉ። በተለያዩ ሀገሮች ባለው የፖለቲካ አለመረጋጋትና ግጭት ሰዎች ከቀያቸው ለመፈናቀል እየተገደዱ እንደሆነ የሚናገሩት ኃላፊው፣ ይህ እየሆነ ያለው ደግሞ ከፍተኛ ቁጥር ያላቸው ሀገሮች ድንበራቸውን አጥብቀው እየዘጉና ስደተኞችን ወደ ሀገራቸው ላለማስገባት በሚከላከሉበት ጊዜ ነው ብለዋል። ፖ በእያንዳንዷ ደቂቃ 24 ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከነኚህ ውስጥ ሁለት ሶስተኛውን ቁጥር የሚይዙት ደግሞ የሀገር ውስጥ ተፈናቃዮች ናቸው። ዘጠና በመቶ የሚሆኑት ከደሃና መካከለኛ ገቢ ካላቸው ሀገሮች የሚፈናቀሉ ናቸው። በሀብታም ሀገሮች ይህ ሁኔታ አያጋጥምም። ሪፖርቱ እንደሚያስረዳው ከጠቅላላው የዓለም ስደተኞች ቁጥር ወደ አስር ሚሊዮን የሚሆኑት ሶሪያውያን ሲሆኑ ከዚህ ውስጥ ሶስት ሚሊዮን ወደ ጎረቤት ሀገሮች የተሰደዱ፣ ቀሪዎቹ ደግሞ እዚያው ሀገር ውስጥ የተፈናቀሉ መሆናቸው ታውቋል ይላል። ሶሪያውያንን ከሚጨምረው ሀያ አንድ ሚሊዮን የስደተኞች ቁጥር ግማሹ ከአፍጋኒስታንና ሶማሊያ የሚሰደዱ መሆናቸው ተካቷል። በተጨማሪም ከእነዚህ ስደተኞች ውስጥ ሀምሳ በመቶ የሚሆኑት ህጻናት መሆናቸውና አብዛኞቹ ደግሞ ከቤተሰቦቻቸው ጋር የተለያዩ መሆናቸው ንም ይጠቅሳል። አል ሪፖርቱ ኮሚሽነር ግራንዲ ለአሜሪካ ድምጽ በሰጡት ቃል ሶሪያ ከቀያቸው በሚፈናቀሉ ሰዎች ቁጥር የመጀመሪያውን ደረጃ የያዘች ስትሆን ቁጥሩ አሁንም እየጨመረ መሆኑን ገልጸዋል። ሪፖርቱ አክሎም ባለፈው አመት ጥገኝነት ከጠየቁት ስደተኞች ዘጠና ስምንት ሺህ የሚሆኑ ጠባቂ የሌላቸው ህጻናት መሆናቸውን፣ ይህ ቁጥርም አሁን እየጨመረ መሆኑን ያስረዳል። ሱዳን Have also gone through different phases. <laughs> we are not <unfortunately>, going <laughs> አገሪቱን እየለቀቁ ነው። በስደተኞች ተቋሙ ሪፖርት መሰረት ከመካከለኛው ምስራቅና ከሰሜን አፍሪካ የሚሰደዱ ና ከቀያቸው የሚፈናቀሉ ሰዎች ቁጥር 23.6 ሚሊዮን መሆኑን በመላው ዓለም ከፍተኛ የተፈናቃዮች ቁጥር መሆኑም ታውቋል። ከሳራ በታች ያሉ ሀገሮች በ18.4 የስደተኞችና የሀገር ውስጥ ተፈናቃዮች ቁጥር ሁለተኛ ደረጃን የሚይዙ መሆኑን የገለጸው ሪፖርቱ ምንም እንኳን አውሮፓ በስደተኞች ቁጥር አብዛኛውን የመገናኛ ብዙሀን ሽፋን ታግኝ እንጂ አህጉሪቷ አነስተኛ የስደተኞች ቁጥር ካላት አገሮች አንዷ መሆኗን ያስረዳል። የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ዩኤንኤችሲአር መረጃ መሰረት ኢትዮጵያ በድንበሮቿ አካባቢ ባሏት መጠለያ ካምፖች ወደ ሰባት መቶ ሰላሳ ሺህ የደቡብ ሱዳን፣ ኤርትራና ሶማሊያ ስደተኞችን በመጠለያ ጣቢያዎችና በከተማዋ ውስጥ አስጠግታ እንደምትገኝ ያስረዳል። ታንዛኒያ ከቱርክና ከሩሲያ ቀጥሎ ስደተኞችን በመቀበል በሶስተኛ ደረጃ ተቀምጣለች። የዛሬው የጋቢና ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኦ አማሀሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦም በመጠቀም አስተያየቶቻችሁን አድርሱ። ዝናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበሮ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ መልካም ምሽት ጉዞ እንገናኛለን።